ኢትዮጵያ ውስጥ ካሉ መሰረተ ብዙ የልማት ችግሮች አንዱ ስራ አጥነት ነው። በተለይም ከመላ ሀገሪቱ ከፍተኛ የሆነ ቁጥር ያለው ወጣት አስከፊ በሆነ ስራ አጥነት ውስጥ መኖሩ ይታወቃል። ይህን ችግር ለመቅረፍ ከወራት በፊት እንቅስቃሴውን የጀመረው የሰላም ሚኒስቴር ከመላው ሀገሪቱ የበጎ ፈቃደኞችን መዝግቦ በነበረው የቦታና የአቅም ውስንነት ምክንያት ለአስር ሺዎቹ ስልጠና ለመጀመር ባቀደበት ወቅት ማህበራዊ ፈቀቅታን የሚጠይቀው የኮቪድ-19 ወረርሽኝ መርሃ ግብሩን አስተጓጉሎታል። ወይዘሮ አስማረዲ በሰላም ሚኒስቴር የስትራቴጂክ አጋርነት እና የተጠሪ ተቋማት ማስተባበሪያ ጽህፈት ቤት ኃላፊ ናቸው። መቶ አስራ ስድስት ሺህ ወጣቶች ፍቃደኝነታቸውን አሳይተዋል በዚህ ፕሮግራም ለመሳተፍ ማለት ነው። መገርገንኛ ዝግጅት አድርገን ጨርሰን የነበረው ቢያንስ በዚህ ሶስት ወራቱ አስር አስር ሺህ ወጣቶችን የማሰልጠኛ ተቋማት ደግሞ በሰፊው በሚገኙበት ሰዓት እንደ ክረምት ትምህርት ቤቶች ነጻ በሚሆንበት ሰዓት ደግሞ በሰፊው ለመጥራት ተዘጋጅተን ነበረው የጨረስነው መቶ አስራ ስድስት ሺህ በጎ ፍቃደኞች ሊመዘገቡት መቶ አስራ ስድስት ሲሆን በአንድ ጊዜ ጉዳይ ማድረግ የሚያስችል የስልጠና ተቋም ማግኘት ስላልቻለ በዙር ነው ለማሰልጠን አቅደን የነበረው ማለት ነው። ሀ ብንጨል ግድፍ አጠናቀን ነበር ከስልጠና ተቋማት እንዳተነጋግረን ማለት ነው። ግን ስልጠና ያው ፊ ከተለያዩ ክልሎች የተውጣጡ ወጣቶች ሶስት ወራት ያህል አብሮ መቆየት ነበረባቸው። በሚታወቀው ግን በኮሮና ቫይረስ ምክንያት አደ ለማደስ መክበብ ነው ከፍተኛ ተቋማትን መደበኛ ትምህርቶችን አጣቅተዋል። ስለዚህ በዛ ምክንያት ፕሮግራሙን ማስጀመር አልቻልንም ነበረ። የሚኒስቴር መስሪያ ቤቱ የኮሮና ቫይረስ ወረርሽኝ ከፍተኛ የሆነ የወጣት በጎ ፈቃደኞች የሚያስፈልጉበት ወቅት መሆኑ በሀገሪቱ የኢንተርኔት አገልግሎት ከመቋረጡ ቀደም ብሎ በነበሩት ቀናት የኮምፒውተርና የኢንተርኔት አገልግሎት ማግኘት የሚችሉ ወጣቶች አጭር ስልጠና በድረገጽ ላይ ወስደው በየመኖሪያ ቀያቸው ወደ አገልግሎት እንዲገቡ በኢትዮ ቴሌኮም በኩል አጭር የጽሑፍ መልእክት ጥሪ ማድረጉን ወይዘሮ አስማረዲ ያስታውቃሉ። በኮሮና ቫይረስ ጊዜ ፈቃድ አገልግሎት

ጥሪ ያቅርበናል ማለት ነው። በኢትዮጵያ ቴሌኮም በአጭር መልእክት አንደኛ በኮሮና ቫይረስ ጊዜም ህጎ ፍቃደኛ ሆኖ ለማገልገል ፈቃደኛ መሆናቸውን እንዲገልጹ፣ ሁለተኛ ድጋሚ ሬጅስተር እንዲያደርጉት፣ እንዲሁም ከአንድ ሺህ በላይ ወጣቶች ተመግበ ሚባራል ግን ኢንተርኔት በመቋረጡ ምክንያት ሰሞኑን ነው ቆሟል። በዚያ ሂደት ላይ ነው ያለው። ወይዘሮ አስማ አያይዘውም የድረገጽ ስልጠናው ስለ ኮቪድ አስራ ዘጠኝ ብቻ ሳይሆን ሌሎች የልማት ስራዎችም እንደሚካተቱበት ይገልጻል። ይችላሉ የሚያስብ ነው። ያው ወጣቶቹ ከቦታ ቦታ መንቀሳቀስ አይችልም። ነገር ግን ባሉባቸው ቀበሌዎች አካባቢ ላይ ቤዚክ የሆኑትን ከኮሮና ቫይረስ ምንነት ራሱን መከላከል፣ ሌላውን እንዴት ነው ማስተማር የሚቻለው፣ በአካባቢው ያሉ ማህበረሰቦች ራሳቸው እንዴት ነው የሚጠብቁት፣ ለዚህ በሽታ ተጋላጭ የሆኑ ማህበረሰብ ክፍሎችን ደግሞ እንዴት ነው ማስታመም የሚቻለው፣ ወደሚመለከተው ተቋም እንዴት ነው ማድረስ የሚቻለው። እዛ ላይ ደግሞ ዛኛው ማህበረሰብ ኢኮኖሚካሊ ማህበራዊ ህይወቱን ነው እየተጎዳ ያለ በዚህ ችግር ምክንያት ስለዚህ ለማህበራዊ ችግሮች ተጋላጭ የሆኑ ለምሳሌ ደካማ የሆኑ እንክብካቤ የሚፈልጉ ለዚህ በሽታ ደግሞ በጣም ተጋላጭ የሆኑ ወገኖች አሉ በዚህ አካባቢ ላይ ማለት ከጤና አንጻር ለዚህ በሽታ በጣም ተጋላጭ የሆኑ በጣም ተወካሪ የሚፈልጉ አካላትን ለመየት ኢኮኖሚካሊም ደግሞ በጣም ሊጠቁ ማህበረሰቦችን ብዛት ሊፈልጉ የሚችሉ ማህበረሰቦችን መለየት ላይ የሚመለከተው አካል ነው የማገናኘት በሚመለከተው አካል መረጃ የመስጠትና አሁን በምን ደረጃ ጉዳት አለበት የሚለው ከመንግስት መዋቅር በላይ እነሱ ያውቃል። ዘገ ኦንላይን ክላስ ተማለች ከኮቪድ ብቻም ሳይሆን ከዚህ በፊት አስበናቸው የነበሩ የተለያዩ ስልጠናዎች ኮንተንቶችን ሁሉ ለኢላርኒንግ በሚሆን መልኩ እያስገነባል ያለ ነው፣ ሞዲሎችን ማለት ነው። ወይዘሮ አስማ በሀገሪቱ የኢንተርኔት አገልግሎት ሲጀመር ምዝገባውና ስልጠናው እንደሚቀጥል ገልጸው ወጣቶቹም በየወረዳቸው የበጎ ፈቃድ አገልግሎት መስጠት እንደሚጀምሩ አስታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።